ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። በዓለማችን በሁሉም አገራት ለማለት እስኪያስደፍር ድረስ በሙሉ ነጻነት የማያወሩትና የማይነጋገሩበት የጤና ችግር ከሆኑት አንዱ የአይምሮ ጤና ችግር ነው። በአንጻሩ መጠኑና ደረጃዊ ላይ እንጂ የሰው ልጆች ሁሉ በህይወት ዘመናቸው ቢያንስ ለአንድ ጊዜ ሳያስተናግዱት የማያልፍ የጤና ችግር ነው። አእምሯችን የተቀሩትን የሰውነት አካላቶቻችንን በሙሉ የሚመራ የሚያዝና የሚቆጣጠር እንደመሆኑ መጠን ከውስጣዊ አካላቶቻችን ከሚመጡ የጤና ጥንቆችም ሆነ ከውጫዊ ምክንያቶች ሳቢያ ለተለያዩ ጉዳቶች የተጋለጠ ነው። የዓለም አቀፉ የጤና ድርጅት ደብሊው ኤች ኦ በየአመቱ ኦክቶበር አስር የዓለም የአእምሮ ጤና ቀን ተብሎ እንዲታሰብ ከወሰነ ጊዜ ጀምሮ በአእምሮ ጤና ዙሪያ የተለያዩ ስራዎች ይከናወኑ ዘንድ ተጨማሪ አውድ እንዲኖር አድርጓል። በዘንድሮ የዓለም አቀፍ የአእምሮ ጤና ቀን በተለይ ትኩረት የሚሰጠው በውይይቱ ዙሪያ ነው። ሰዎች በአእምሮ ጤና ዙሪያ ያላቸውን አሉታዊ ግንዛቤ በመተው በአንጻሩ የጤና ጉድለቱ እንደ ማንኛውም የጤና ችግር ተወስዶ እናና ነፃ በሆነ መንገድ ውይይት እንዲደረግበት፣ እርዳታ የሚያስፈልጋቸውም ያለመሳቀቅ ተገቢውን አገልግሎት እንዲያገኙና ጤናማ ህይወትን እንዲመሩ ማበረታታት ላይ ትኩረትን አድርጓል። በአውስትራሊያ በቅርቡ በወጡት መረጃዎችን መሰረት ከአምስት አውስትራሊያውያን መካከል አንዱ ወይም አንዷ በአስራ ሁለት ወራት ውስጥ ቢያንስ ለአንድ ጊዜ ያህል የአእምሮ ጤና ችግር ያጋጥማቸዋል። ለአእምሮ ጤና ችግር መንስኤዎቹ በርካታ ቢሆኑም ጥቂቶቹን ለመግለጽ ያህል ከዘር ጋር በተያያዘ ከቤተሰብ የሚወረስ በህይወት ውስጥ የምናሳልፈው አስቸጋሪ ሁከትና ጥቃት የተሞላበት ህይወት በአእምሮ ላይ የሚደርስ ጉዳት የአልኮል መጠጥንና አደንዛዥ እጾችን ከመጠን በላይ መጠቀም፣ የተገለለ ህይወትን መኖር፣ ወዘተ የሚሉት ከአብዛኛዎቹ ጥቂቶቹ መንስኤዎች ናቸው። የዓለም አቀፉ የጤና ድርጅት በተለይም የዘንድሮውን የዓለም አቀፉን የአእምሮ ጤና ቀን አስመልክቶ ባስተላለፈው መልእክት የዘንድሮ ዓመት ከሁሉም በተለየ ሁኔታ በዓለም ዙሪያ ያሉ ዜጎች ሁሉ በኮሮና ቫይረስ ምክንያት ከፍተኛ ጭንቀት ውስጥ የገቡበት ነው። ኮቪድ-19 ከጤና ባሻገር በምጣኔ ሀብት፣ በዕለት ተዕለት እንቅስቃሴ፣ በማህበረሰብ ግንኙነቶች ላይ ያጠላው ጥላ ሰዎች የበለጠ በድህነት አዘቅት ውስጥ እንዲወድቁ፣ የበለጠ እንዲገለሉ፣ ባልተቋረጠ ጭንቀት ውስጥ እንዲኖሩ አድርጓል። ይህ ደግሞ የአእምሮ ችግርን በመፍጠር በማባባስ ረገድ ኮቪድ-19 ያደረሰው ጫና ከባድ መሆኑን ነው ሲሉ አስታውቋል። ምንም እንኳን ብዙዎቻችን ከአእምሮ ጤና ጋር በተያያዙ ጉዳዮች ላይ መነጋገርን ባንመርጥም የመስኩ ባለሙያዎች ግን በተደጋጋሚ የሚመክሩን በግልጽ እንድንወያይና መፍትሄንም እንድንሻ ነው። ከዚህም በተጨማሪ ከራሳችን ጋር በደንብ እንድንወያይና በውስጣችን ያሉ ለውጦችን በንቃት እንድንከታተል ነው። ለዚህም እንደ ዋና መስፈሪያ የሚያስቀምጧቸው አራት ዋና ዋና ክፍሎች አሉ። አንደኛ በስሜታችን ዙሪያ ያለ ሲሆን በስሜታችን ሁል ጊዜ እረፍት የሌለን የዝቅተኛነት ስሜት የሚሰማን፣ ስሜታችንን በየጊዜው የሚቀያየር፣ የምንጨነቅ፣ ያለ ምክንያት የምንናደድ ከሆነ፣ ሁለተኛ አካላችንን በተመለከተ የምግብ አወሳሰዳችን የሚቀንስ ከሆነ፣ ያለ ምክንያት ከደከመን፣ አጠቃላይ ሕመም ከተሰማን የሆድ ህመም፣ የቆዳ ማሳከክና የላብ ስሜት ያለ ምክንያት የሚሰማን ከሆነ፣ ጸባያችንን በተመለከተ ሁል ጊዜ የምንሰራውን ስራ ለመስራት ያለ ምክንያት ፍላጎት ካጣን፣ በድንገት የምናለቅስ ወይም የምንስቅ ከሆነ ከቤተሰቦቻችንና ከጓደኞቻችን ጋር መገናኘትን በማቆም ብቸኝነትን የምንመርጥ ከሆነ የሚሉት ሲሆን በአራተኛ ደረጃ አስተሳሰባችንን ይመለከታል። በተለይ አስተሳሰባችን በነቀፋ አሉታዊ ሀሳቦች ከተሞላ፣ የተዘበራረቀ የሌሎችን እይታ የማናይ ከሆነ ራሳችንን ያለ ምክንያት የምንወቀስ፣ ለቀላል ነገሮች አይምሯችንን የምናስገዛ ከሆነ የሚሉት ሲሆኑ እነዚህ አራት መመዘኛዎች ራሳችንን በየጊዜው እንድናይበት ያስቀመጡልን ነው። ቀደም ሲል የተገለጹትን ማለትም ስሜታችንን፣ አካላችንን፣ ጠባያችንንና አስተሳሰባችንን በተመለከተ በየጊዜው ግላዊ ግምገማን ማድረግ ከዛም ችግር አለ ብለን ከገመትን ያለምንም ፍርሃትና መሳቀቅ የአእምሮ ጤና ባለሙያዎችን ማማከር ይኖርብናል። ለዚህም ነው በየዓመቱ የሚከበረውን የዓለም አቀፉን የአእምሮ ጤና ቀን ስናስብ የዘንድሮ መሪ ቃል በአእምሮ ጤና ዙሪያ አሉታዊ አስተሳሰቦችን በመተው በቀና መልክ ውይይት እንዲደረግበት ሲባል የተወሰነው። ለኤስፔስ ራዲዮ ማርታ ጸጋው ከሜልበርን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።